በድሬዳዋ በሶስት ቀበሌዎች የሚኖሩና በጣም ዝቅተኛ በሆነ የኑሮ ደረጃ ላይ የሚገኙ ከ15 ሺህ በላይ ነዋሪዎች ከያዝነው ወር ጀምሮ የምግብ ዋስትና ተጠቃሚ መሆን ይጀምራሉ። ይህም በድሬዳዋ በሁሉም ቀበሌዎች የከተማ ምግብ ዋስትና ተጠቃሚዎችን ቁጥር ወደ 44 ሺ ገደማ ያሳድጋል። የከተማ ምግብ ዋስትና ተጠቃሚዎች በከተማ ጽዳት፣ የተፋሰስ ልማትና መሰል ስራዎች እየተሰማሩ ክፍያ የሚሰጣቸው ሲሆኑ፣ ምንም መስራት የማይችሉ ደግሞ ቀጥታ ወርሃዊ የገንዘብ ድጋፍ የሚያገኙበት መርሃ ግብር ነው። በሶስተኛ ዙር የመርሃ ግብሩ ተሳታፊዎች የሆነውን የተከታተለው አዲስ ቸኮል ተጨማሪ ይዟል። በሀገር አቀፍ ደረጃ ከ2009 ዓ ም ጀምሮ በተመረጡ ከተሞች ላይ እየተገበረ የሚገኘው የከተማ ነዋሪዎች የምግብ ዋስትና ፕሮግራም በድሬዳዋ ሶስተኛ ዙር ተጠቃሚዎች ልየታ ትናንትና ተከናውኗል። ምክትል ከንቲባ በአቶ አህመድ መሐመድ ቡ በተገኙበት በተካሄደው በዚህ ፕሮግራም ከሶስት ቀበሌዎች የተመረጡ 15610 የከተማ ነዋሪዎች የመርሃ ግብሩ ተጠቃሚ እንደሚሆኑ ይፋ ተደርጓል። በድሬዳዋ አስተዳደር የስራ እድል ፈጠራና የምግብ ዋስትና ኤጀንሲ ዳይሬክተር የሆኑት አቶ ማርቆስ ባዩ ስለ ከተማ የምግብ ዋስትናው ምንነት በማስረዳት ይጀምራሉ። የከተማ ሴፍቲኔት ፕሮግራም ከአሁን በፊት በሀገር አቀፍ ደረጃ ያለውን አለውን የብረተሰብ ክፍል በገጠር የኑሮ ውድነትን እና ኋላ ቀርነትን ለመቅረፍ በገጠር የሴፍቲኔት ፕሮግራም እንደነበረ ይታወቃል። የምግብ ዋስትና ችግር ያለባቸው የድሃ ድሃ የሚባሉ የህብረተሰብ ክፍሎች ኑሯቸውን በዘላቂነት ለመምራት የተለያዩ ችግሮች ያሉባቸው የተለያዩ ፖሊሲና ስትራቴጂዎች ተነድፈው ገጠር ላይ ሲሰራበት ነው የቆየውና ከተማ ላይ ያለውን የምግብ ዋስትና ለማረጋገጥ የሚያስችል ፖሊሲና ስትራቴጂ ግን ባለመኖሩ ምክንያት ከተማ ላይ ያለው በተለይ ዝቅተኛ የህብረተሰብ ክፍል ለኢህአ የሚባል ርዕሰ ክፍል ከፍተኛ የሆኑ ችግሮች ማህበራዊና ኢኮኖሚያዊ ችግሮች የነበሩባቸው ነው የነበረውና ስለዚህ እሱን ለመቅረፍ የከተማ ልማት ፖሊሲና የማህበራዊ ጥበቃ ፖሊሲ መነሻ በማድረግ የከተሞች የምግብ ዋስትና ስትራቴጂ ተቀርጾ ከስትራቴጂው በመነጨ ፕሮግራሞች ተዘጋጅቶ ወደ ትግበራ እንዲገባ አቅጣጫ የተሰጠበት ሁኔታ ነው የነበረው። በዓለም ባንክና በኢትዮጵያ መንግስት የሚደገፈው ይህ ፕሮግራም በድሬዷ ከ ሁለት ሺ ዘጠኝ ዓመተ ምህረት ጀምሮ ተግባራዊ መደረግ የጀመረ ሲሆን በዚሁ አመትም አስራ አራት ሺ ነዋሪዎች ተጠቃሚዎች ምራ ግብሩ ተጠቃሚ ሆነው ነበር። በሁለተኛው ዙርም እንዲሁ 14 ሺህ ተጠቃሚዎች ታቅፈዋል። ከተጠቃሚዎች መካከል አብዛኞቹ መስራት የሚችሉ ነዋሪዎች በከተማ ጽዳት፣ ተፋሰስ ስራና የመሳሰሉት ዘርፎች የተሳተፉ ወራይ ክፍያ የሚያገኙ ሲሆኑ የአካል ጉዳት ወይም የጠናከለ ያለባቸውና በእድሜ የገፉ ከሆኑ ግን ወደ ስራ ለሚገቡ ሰዎች ስለሚደረገው ድጋፍም አቶ ማርቆስ እንዲህ ይላሉ። እዚህ እንደ ኤጀንሲ ወይም ደግሞ እንደ መንግስት የምናደርገው የሰሩበትን ክፍያ መክፈል መቻል አለብን፣ እንከፍላለን። እሱም በወቅቱ ከዛ ውጭ ግን ለስራ የሚያስፈልጓቸው አልባሳት ማለት ነው ሙሉ ልብስ፣ ጋወን፣ ቱታ ጫ ማ የሚያስፈልጋቸውን የእጅ ጓንት እና የአፍንጫ የአቧራ መከላከያ ማለት ነው፣ እሱን እናረጋለን። ለስራ የሚያስፈልጉ ሴፍቲ ማቴሪያሎች ማለት ነው። ሌላ ደግሞ የእጅ መሳሪያዎች የሚሰሩበት ማለት ነው፣ እንደ ዶማ፣ ካፋ፣ መጥረጊያ፣ ጋሪ፣ የእጅ ጋሪ፣ ማዳበሪያ ቆሻሻ የሚሰበሰብበት። እነኚህ ኤኒ ለስራ የሚያስፈልጉ ማቴሪያሎች እንደ መንግስት ወይም ደግሞ ኤጀንሲው የሚያቀርብ ነው የሚሆነው። ከዛ ውጭ ግን ሙያዊ ድጋፍ ይደረግላቸዋል። የስራ ስብሪት ላይ በስራ አካባቢ ላይ የሚገጥሙ ችግሮችን እነሱን እየፈቱ የሚሄድ በክፍያ በኩል የመጀመሪያ ዓመት ላይ 1500 ብር በሁለተኛ ዓመታቸው ላይ 1200 እንዲሁም በሶስተኛ ዓመት ላይ 900 ብር በወር እየተከፈላቸው የፕሮግራሙ ጥገኝነታቸው እየቀነሰ እንዲሄድ ና ከድጋፍ ምራግብር ውጭ እንዲሆኑ ይደረጋል። ሆኖም ይህ ከመሆኑ በፊት ሌሎች ድጋፎች እንደሚደረግላቸው እና ራሳቸው እንዲችሉ እንደሚደረጉ አቶ ማርቆስ ይናገራሉ። እንግዲህ በዚህ ሂደት ውስጥ ፕሮግራሙ ሲጀምሩ ጀምሮ ግንዛቤ እየተፈጠረላቸው ነው የሚሄዱት። እዛ ፕሮግራም ውስጥ መቆየት እንደማይችሉ በሶስት ዓመት ግራጆች እንደሚያደርጉ ይታወቃል። በዛ ሂደት ውስጥ በተለይ ሶስተኛ ዓመት ላይ እየወጡ ሲሄዱ የህይወት ክህሎት ስልጠና እንዲያገኙ ማለት ነው ይደረጋል። ቢዝነስ ፕላን ያዘጋጃሉ። የስራ እቅድ ማለት ነው። በዋናነት በራሳቸው ያዋጣናል በሚሉት ዘርፍ እሱን መሰረት አድርጎ የስራ እቅድ ይዘጋጃል። በዛ መሰረት የህይወት ክህሎት ስልጠና፣ የኑሮ ማሻሻያ ስልጠናዎች ይሰጣል ማለት ነው። ስለዚህ አሁን ለምሳሌ ቅድም ባልኩት መጀመሪያ ለገቡት ዜሮ ዘጠኝ ሰባትና አምስት ቀበሌዎች ሶስት ሺ አራት መቶ የሚደርሱት ስልጠናው ተሰጥቷቸዋል ማለት ነው። አሁን ያልኩት ስልጠና ተሰጥቷቸዋል። ከዚህ በኋላ ወደ ዘላቂ ኑሮ ማሻሻያ የሚሄዱ ናቸው። ቀሪዎቹ ደግሞ በኢትዮ ጣሊያን ቴክኒክና ሙያ ኮሌጅና በድሬዳዋ ቴክኒክና ሙያ ኮሌጅ በሁለቱ ኮሌጆች እንግዲህ ያው ቁጠባው ቅድም እንዳልኩት እያደረጉ መጥተዋል። በሱ መሰረት ስልጠናው ተሰጥቷል። መጨረሻ ላይ ሲወጡ ደግሞ ከፕሮግራሙ የታቀደ ወይም ደግሞ ቃል የተገባላቸው አምስት መቶ ዶላር ይሰጣል የሚል ነው። ይህን ሁለቱን አንድ ላይ ቁጠባቸውን እንደገና ይሄኛው የሚለቀቅላቸውን ብር ከዛም ደግሞ እንደ ቢዝነስ ወይም ደግሞ እንደ ስራ አቅዳቸው ተጨማሪ ብድር የሚያስፈልጋቸው ከሆነ እሱን አድርገው ወደ ዘላቂ ኑሮ እንዲወጡ ይደረጋል። በጽዳትና ተፋሰስ ስራዎች እንዲሁም በከተማ ግብርና የተሰማሩት እነኛ የከተማ ምግብ ዋስትና ተጠቃሚዎች ለከተማዋ ልማት ያበረከቱ አስተዋጽኦ ግን ከቁጥራቸው አንጻር በቂ ባይሆንም እንደ ጅምር አበረታች ነው ይላሉ አቶ ማርቆስ። በሌላ በኩል ስራ ሳይሰሩ ቀጥተኛ ድጋፍ የሚደረግላቸው የአካል ጉዳት ያለባቸው፣ የጤና እክል ያጋጠማቸው ወይም በእድሜ የገፉ ተረጂዎች ግን በወር የሚደረግላቸው ድጋፍ ሁለት መቶ አስራ አምስት ብር ነው። በሀገራችን የምግብ ዋስትና ወይም ሴፍቲኔት ስራ ከተጀመረ በርካታ አመታት ቢቆጠሩም የዚህ ፕሮግራም ተጠቃሚዎች ግን በምግብ እህል ራሳቸውን ያልቻሉ የገጠር ነዋሪዎች ብቻ ሆነው ለረጅም ጊዜ ቆይተዋል። ከሁለት ሺ ዘጠኝ ዓመተ ምህረት ጀምሮ ግን መርሃ ግብሩ በተመረጡ የሀገሪቱ ከተሞችም ተግባራዊ መሆን ጀምሯል። የፕሮግራሙ የመጀመሪያ ዞት ተጠቃሚዎች የፊታችን ሚያዚያ ከድጋፍ ወጥተው በቆጠቡት ብድርና ከዓለም ባንክ በሚያገኙት የአምስት መቶ ዶላር ብድር የራሳቸውን ኑሮ ይጀምራሉ። መርሃ ግብሩ ምን ያህል ስኬታማ እንደነበርም እነሱ ላይ በሚታየው ኑሮ ለውጥ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ شكرا <applause> <applause> <applause>